so የመከላከያ ሰራዊትና የክልል ኃይሎች እያካሄዱት ያለው ትግል የተያዙ ቦታዎችን ለማስለቀቅ ብቻ ሳይሆን የኢትዮጵያ ስጋት ሆነው ያሉትን ህወሓት የደቀነውን አደጋ ሙሉ በሙሉ መቀልበስና መደምሰስ ነው ሲል የአማራ ብሔራዊ ክልላዊ መንግስት አስታውቋል። የሽብር ቡድን ሲሉ የጠሩትን ህወሓት በአማራ ክልል ሰርጎ በገባባቸው እንዲሁም ጦርነት በከፈተባቸው አካባቢዎች ሽንፈት እየገጠመው ነው ሲሉ የክልሉ መንግስት ቃል አቀባይ ግዛቸው ሙሉነህ ተናግረዋል። አስቴር ምስጋናው ተከታትላዋለች። በክልሉ ወቅታዊ ሁኔታ ላይ ዛሬ ለጋዜጠኞች መግለጫ የሰጡት የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አሸባሪ ብለው የጠሩት የህወሀት ቡድን ሰርጎ በገባባቸው የአማራ ክልል አካባቢዎች በሽንፈት ለቆ በመውጣት ላይ ነው ብለዋል። በሰሜን አካባቢ ውጊያ ያለው በአዲጎሹ በአዲ አርቃይና በማይጠብሪ አካባቢ ነው። እስከ ሱዳን ድንበር ድረስ መሄድ ነው ማለት ነው። በምስራቁ በኩል ደግሞ ላሊበላ አለ፣ ሀራ፣ መርሳ፣ ወልዲያ ጋሸና፣ መቂት በተጨባጭ ውጊያ ያለባቸው ቦታዎች ናቸው። ዋጋ አጠቃላይ ከትላንትና ጀምሮ እስከዛሬ ያለውን ውጤት ለመግለጽ ያህል እንግዲህ በምስራቁ በኩል እስከ መርሳ የሚደርስ ከመርሳም ወጣ ብሎ ዙሪያው ላይ ጭምር ውጊያ ሲደረግ ነው የነበረው። በተደረገው ኦፕሬሽን አሁን መርሳን ሙሉ በሙሉ የተለቀቀበት ሁኔታ ነው ያለው። በወልዳያም በተመሳሳይ ድል እየተገኘ ነው ያለው። እዚህ ጨጨሆን ተሻግረን መቂት አካባቢ ደግሞ ከባድ ውጊያ ተደርጓል። በዚህም ከፍተኛ ኪሳራ ነው አሸባሪ ቡድን የደረሰበት። አሁን መቂት እየተለቀቀ ወደፊት እየሄደ ነው ያለው። በርካታ የቡድን መሳሪያዎች ተማርከዋል። ከዚህ ኃይል የሚደመሰሰው ተደምስሷል። ቀሪው ደግሞ የሸሻ ያለበት ሁኔታ አለ። በአብዛኛው ደግሞ እጅ እየሰጠ ያለበት ሁኔታ አለ። ይሄ ሁሉ የምናደርገው ፍልሚያ አሁን ዛሬ በሚገኙ ትናንሽ ድሎች የሚያቆም አይደለም፣ ወይም ደግሞ የሆነን ቦታ በማስለቀቅ የምናቆመው አይደለም። የሆነን ቦታ በመያዝ የምናቆመው ጦርነት አይደለም። የጦርነት የጦርነት ይሄ ጦርነት ኃይል እስካለ ድረስ ሰላም እንደማይኖር በደንብ ግልጽ ሆኖ የወጣ ጉዳይ ነው። ከአንዴም ሁለት ጊዜ የተረጋገጠ ነው። ስለዚህ ከዚህ በኋላ የምናደርገው የትግል አግባብ በአጠቃላይ ለሁሉናችን አደጋ የሆነውንና አሸባሪው ቡድን የህወሀት ኃይል ሲንቀሳቀስ በሙሉ የአማራ ክልል ተወላጆች ሁሉ በሌላም ክልል ያሉት ጭምር በእነዚህ ተላላኪዎች ስጋት የሚሆንበት እድል ማቆም አለበት ሚል በደንብ በተጨባጭ መሰመር አለበት። ስለዚህ ይሄን ኃይል በደንብ መዋጋት ማለት ኢትዮጵያን ማስቀጠል ማለት ነው። አቶ ግዛቸው አሸባሪ ብለው የጠሩት ህወሀት ከክልሉ ውጭ በሚኖሩ የአማራ ብሔር ተወላጆች ላይም በአሁኑ ሰዓት በቅጥረኞቹ አማካኝነት ጥቃት እየሰነዘረ ነው በማለትም ወንጅለዋል። በተለይ አማራ ክልል በሚዋ የተወሰንባቸው አካባቢዎች ሁሉ እንቅስቃሴ እያደረገ ነው ያለው። በቤኒሻንጉልም እንደ አይነት የመግባት እንቅስቃሴ ያደርጋል የተላላኪ ቡድን። ኦሮሚያ ክልልም አማራ በብዛት በሚገኝበት አካባቢ የተላላኪ ቡድን የሚያሰማራቸው ኃይሎች ጥቃት ለመሰንዘር እንቅስቃሴ እያደረጉ ነው ያለው። በአጠቃላይ ተረባርቦ አማራን የማጥፋት ኢትዮጵያን የመበተን እንቅስቃሴ ውስጥ ነው የተገባው። ስለዚህ ግልጽ የሆነ ወረራ ነው እየተፈጸመ ያለው። በክልሉ ውስጥ የሚኖሩና እስከ መንግስት አመራርነት የስልጣን እርከን የደረሱ ግን ደግሞ በአሸባሪነት ከተፈረጀው ድርጅት ጋር ሲሰሩ የተገኙ አንዳንድ የህወሀት ደጋፊዎች መኖራቸውን አቶ ግዛቸው ጠቅሰዋል። ሌሎችም ከድርጅታቸው እንዲቆጠቡ አሳስበዋል። ህዝቡ በተለያየ መንገድ በሚሰራጩ የሐሰት ወሬዎች ሳይደናገር አካባቢውን ነቅቶ እንዲጠብቅም አቶ ግዛቸው ጥሪ አቅርበዋል። በኢትዮጵያ መንግስት በአሸባሪነት የተፈረጀው ህወሀትም በበኩሉ ድል እየቀናው እንደሆነ ሲገልጽ ቆይቷል። ያስቀመጣቸው ቅድመ ሁኔታዎች በኢትዮጵያ መንግስት ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል በአ አመራሮቹ አማካኝነት አመልክቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር